Four. ጤና ይስጥልኝ አድማጮች እንደምንቆይታችኋል። አስራ ሁለት ቡድኖች ከአውሮፓ እግር ኳስ ተገንጥለው የአውሮፓ ሱፐር ሊግን ለመጀመር መወሰናቸው ውዝግብ ፈጥሯል። የጀርመን ቡድኖች በሱፐር ካፑ አይካፈሉም ተብሏል። በዚሁ አዲስ ውድድር እንደሚሳተፉ ከገለጡ የእንግሊዝ ስድስት ታላላቅ ቡድኖች አንዱ ቶትናም ሆትስፐር አሰልጣኙ ሆዜ ሞሪኞን ከ17 ወራት ቆይታ በኋላ አሰናብቷል። በቡንደስሊጋው መሪ የሆነው ባየር ሚኒሽን አሰልጣኝ ዲተር ሃንሲፍሊክ አሰናብቱኝ ብሏል። የባየር ሚንሽን ፈላጅ ቆራጭ አንጋፋ ባለስልጣናት ግን እንዲህ በቀላሉ አይሆንም ብሏል። ሃንሲ ፍሊክ የጀርመን ብሔራዊ ቡድን የአሰልጣኝነት ቦታ ላይ አይናቸውን ጥሏል። ኪፕቾጌ ለኦሎምፒክ መዳረሻ የመጨረሻ ውድድሩ በኔዘርላንድ ማራቶን ድል አስመዝግቧል። አብራችሁን ቆዩም አውሮፓ ሱፐር ሊግ ሊጀመር እንደሆነ አስራ ሁለት ቡድኖች ይፋ አድርጓል። የጀርመን ቡድኖች ባየር ሚንሽን እና ቦሩሲያ ዶርትሙንድ አዲስ ይቋቋማል በተባለው ውድድር የቀረበላቸውን ጥሪ እስካሁን አልተቀበሉትም። የጀርመን እግር ኳስ ማህበር ሱፐር ሊግ የሚባል ውድድርን እንደማይቀበል ይፋ አድርጓል። የአውሮፓ እግር ኳስ ማህበራት ህብረት በምህጻሩ ዩኤፋ ሀሳቡን መስገብገብ ብሎ ሲተቸው፣ አለም አቀፉ የእግር ኳስ ማህበራት ፌዴሬሽን ፊፋ ተቀባይነት የሌለው ብሎታል። የጀርመን እግር ኳስ ደጋፊዎች የሀገራቸውና የአውሮፓ እግር ኳስ ማህበራት ውሳኔ ደግፏል። ምንም እንኳን አስራ ሁለቱ ቡድኖች ከጀርመን ቡድኖች ጥሪ ያስተላለፉት ለባየር ሚንሽንና ለቦሩሲያ ዶርትሙንድ ቢሆንም በደረጃ ሰንጠረዡ ላይ ሁለተኛ የሆነው ላይፕሲሽ በመሰል ውድድር እንደማይሳተፍ አሳውቋል። የአውሮፓ እግር ኳስ ማህበራት ህብረት የሻምፒዮንስ ሊግ ላይ በሚቀጥሉት ሁለት ዓመታት ለውጥ ለማድረግ ይፈልጋል። የአውሮፓ ሻምፒዮንስ ሊግ ተሳታፊዎችንም ከሁለት ወደ ስድስት ከፍ ማድረግ ይሻል። የስዊስ ሞዴል በሚባለው የሻምፒዮንስ ሊግ ለውጥ መሰረት 36 ቡድኖች የሚሳተፉት አስራ ሁለቱ አፈንጋጭ ቡድኖች በአቋማቸው ጸንተው የአውሮፓ ሱፐር ሊግን ካልጀመሩ ነው። ሱፐርሊግን ለማቋቋም አስራ ሁለቱ ቡድኖች መስማማታቸውን ትናንት ይፋ ማድረጋቸው የአውሮፓ እግር ኳስ ማኅበራት ህብረትን የቀውስ አረንቋ ውስጥ ዘፍቆታል። አስራ ሁለቱ ቡድኖች ሊቨርፑል፣ ቼልሲ፣ አርሰናል፣ ቶትናም ሆትስፐር፣ ባርሴሎና፣ ሪያል ማድሪድ፣ አትሌቲኮ ማድሪድ፣ ኤስ ሚላን ኢንተር ሚላን ና ጁቬንቱስ ናቸው። ከእንግሊዝ ስድስት፣ ከስፔን ና ከጣሊያን ከእያንዳንዳቸው ሶስት ቡድኖች ናቸው። ቡድኖቹ በእቅዳቸው መሰረት ሁለቱ የጀርመን ቡድኖች ና የፈረንሳዩ ፓሪሳን ጀርሞን አስገብተው አስራ አምስት ቡድኖችን ማሰባሰብ ይሻሉ። ከዚያም ወደፊት በሚወጣ መስፈርት ሌሎች አምስት ቡድኖችን ጨምሮ በሀያ ቡድኖች ውድድሩን ለማስጀመር ፈልጓል። ሀያ ቡድኖች ለሁለት ተከፍለውም ደርሶ መልስ ይጋጥማሉ። ከየምድቦቹ ሶስት ምርጦች ወደ ጥሎ ማለፉ ይሻገራሉ። አራተኛና አምስተኛ የወጡት ደግሞ የሩብ ፍጻሜው ሁለቱ ተሳታፊ ቡድኖች ለመሆን ይፎካከራሉ። የጥሎ ማለፉ ውድድር በደርሶ መልስ ሲሆንና የፍጻሜ ግጥሚያው ከሁሉም ቡድኖች ውጪ በሆነ ቦታ ይከናወናል። እንደ እቅዳቸው አስራሁለቱ ቡድኖች ይህን ይፋ ያደረጉት በኮሮና ወቅት የእንቅስቃሴ ገደብ በመኖሩ ቡድኖች ከፍተኛ ኪሳራ ስለደረሰባቸውና የገንዘብ ቀውስ ውስጥ ስለወደቁ እንደሆነ ተገልጧል። አስራ ሁለቱ መስራች ቡድኖች የመዋ የበዓል ንዋይ ፍሰት እቅዶቻቸውን ለማደራጀት ይረዳቸው ዘንድ እያንዳንዳቸው አራት ነጥብ ሁለት ቢሊዮን ዶላር ይመደብላቸዋል ተብሏል። የአውሮፓ እግር ኳስ ማኅበራት ኅብረት ይህን ሀሳብ ስግብግብነት የወለደው ብሎታል። ቡድኖቹ በአውሮፓና በዓለም አቀፍ የእግር ኳስ ህግጋትና ደንቦች ሊመሩ ይገባል ሲልም አስጠንቅቋል። የሚመለከታቸው ቡድኖች በአውሮፓ የሀገር ውስጥም ሆነ በዓለም አቀፍ ውድድሮች እንዳይሳተፉ፣ ተጫዋቾቻቸውም ለሀገራቸው ብሔራዊ ቡድኖች እንዳይሰለፉ fou ይታገዳሉ፣ ሲልም ዝቷል። የእንግሊዝ ፕሪምየር ሊግ፣ የእንግሊዝ እግር ኳስ ማህበር፣ የስፔን ላሊጋና የጣሊያን ሴሪያ የሱፐር ሊግ ምስረታን በጥቂት ቡድኖች ፍላጎት ላይ የተንጠለጠለ ስግብግብ ፕሮጀክት ሲሉ ኮንነውታል። ፊፋ በበኩሉ በብሔራዊ ክፍለ ሀገራዊ፣ አሊያም ዓለም አቀፋዊ ደረጃ የሚከናወን ማንኛውም የእግር ኳስ ጨዋታ የገንዘብ ክፍፍሉ ያለኝታነት፣ አካታችነት፣ አቃፊነትና እኩልነት መርሆችን ሊያንጸባርቅ ያሸዋል ብሏል ከዚህ መርህ ውጭ ያለውን እንቅስቃሴ ፊፋ እንደማይቀበለውም አስታውቋል። ዛሬ ማታ ሊቨርፑል ከሊድስ ዩናይትድ ጋር ወሳኝ ጨዋታውን ያከናውናል። ከሻምፒዮንስ ሊግ በሪያል ማድሪድ የደርሶ መልስ ሶስት ለአንድ ውጤት ሩብ ፍጻሜ የተሰናበተው ሊቨርፑል በፕሪምየር ሊጉ ከእንግዲህ መሸነፉ አደጋ ውስጥ ይጥሏል። በቀጣይ የሻምፒዮንስ ሊግ ፉክክር ተካፋይ ለመሆን ቀጣይ ጨዋታዎቹን በድል ማጠናቀቅ ይገባል። ከምንም በላይ ግን የአውሮፓ እግር ኳስ ማህበራት ህብረት ስለ አወዛጋቢው የሻምፒዮንስ ሊግ ለውጥ በዋና ስራ አስፈጻሚዎቹ በኩል ለመወያየት ዘጠኝ ሰዓታት ሲቀሩት ነበር ትናንት አስራ ሁለቱ ቡድኖች ስለ ሱፐር ሊግ ይፋ ያደረጉት። እናም ዩኤፋ አስራ ሁለቱ ቡድኖች ተገንጥለውበትን ቢሆን የሻምፒዮንስ ሊግ ለውጡን ያደርግ ይሆን ወይንስ ኢቶ ወደፊት የሚታይ ነው። አሰልጣኝ ዲተር ሃንሲ ፍሊክ ለመሰናበት ጥያቄ አቅርቧል። በአጭር ጊዜያት ድንቅ ድል ያስመዘግቡት የባየር ሚንሽን አሰልጣኝ ዲተር ሃንሲ ፍሊክ ከባየር ሚንሽን ለምን መልቀቅ ፈለጉ? ባየር ሚንሽን ለ21 ሰዓታት ያህል የቆየ ዝምታውን ትናንት ሰብሯል። በአሰልጣኙ በኩል በአንድ ወገን ብቻ የሚሰጥ አስተያየት ተቀባይነት እንደሌለው አጠር ባለ መግለጫውም ይፋ አድርጓል። አሰልጣኝ ሃንሲ ፍሊክ ቅዳሜ ዕለት ቡድናቸው ቮልስቦርግን ሶስት ለሁለት ካሸነፈ በኋላ በሰጡት አስተያየት የዘንድሮ የውድድር ዘመን ሲጠናቀቅ ከባየር ሚንሽን ጋር ያላቸው ግንኙነት እንደሚያከትም ይፋ አድርጓል። የአሰልጣኝነት ዘመናቸው ግን ገና እስከ ሁለት ዓመት የሚዘልቅ ነው። ቡንደስሊጋውም ከአምስት ጨዋታዎች በኋላ ነው የሚጠናቀቀው። ባየር ሚንሽን አጠር ባለው መግለጫው ባየር ሚንሽን ቡድን በሃንሲ ፍሊክ በአንድ ወገን የሚሰጠውን አስተያየት አይቀበልም፣ በስምምነቱ መሰረት ከማይንትስ ጨዋታ በኋላም ንግግሩ ይቀጥላል ብሏል። ባየር ሚንሽን ነገ ከባየር ሌቨርኩሰን፣ ቅዳሜ ደግሞ በቡንደስሊጋው ከማይንትስ ጋር ይጋጥማል። አሰልጣኝ ሃንሲ ፍሊክ ዝርዝር ጉዳዩን ከመግለጥ ቢቆጠቡም ከቡድኑ እንዲወጡ ያስወሰናቸው ግን ከባየር ሚንሽን የቦርድ አባል ሐሰን ሳሌ ሀምዲሽ ጋር የገቡት እሰጥ አገባ ነው። ምክንያቱ ደግሞ ትንሽ ወራት ቆየት ያለ ሲሆን አዲስ ተጫዋቾችን በማስመጣት ጉዳይ መሆኑ ይነገራል። ኪከር የተባለው በጀርመንኛ የሚታተመው ታዋቂው የስፖርት መጽሔት በዚሁ የዝውውር ጉዳይ የተከፉት ሃንሲ ፍሊክ ቀደም ሲል በበልግ ወቅት ቡድኑን ጥለው ለመሄድ ጠይቀው ነበር ሲል ጽፏል። የባየር ሚንሽን የቀድሞ ሻምበል ሎተር ማቴዎስ እሁድ ዕለት ሌላ ምንም መፍትሄ አልነበረም። አንዳንድ ጉዳዮችን በተመለከተ ሲወተውት ቆይቷል። ሰሚ ግን አልነበረውም ሲሉ ስለ ሃንሲ ፍሊክ ተናግሯል። የኪከር መጽሔት እንደጠቆመው ከሆነ ሃንሲ ፍሊክ ቡድናቸው ባየር ሚኒሽን ከአሰልጣኝ ጁሊያን ናግልስማን ጋር በደሞዝ ጉዳይ ሳይቀር ተነጋግሯል ብለው ያምናሉ። የ33 ዓመቱ የላይፕትሲሽ አሰልጣኝ ከቡድናቸው ጋር የገቡት ውል የሚጠናቀቀው ገና ከሁለት ዓመት በኋላ ነው። አሰልጣኝ ጁሊያን ናግልስማን ምንም አይነት ንግግርም ሆነ ጥሪ የለም አልነበረምም ሲሉ ትናንት የሃንሲ ፍሊክን ጥርጣሬ አስተባብሏል። እንዲህ ያለ ነገር ይከሰታል ብለው የሚያስቡት እንዳልሆነም ጠቅሷል። ከጁሊያን ናግልስማን በተጨማሪ የአያክስ አምስተርዳሙ አሰልጣኝ ኤሪክ ቴናግም ላይ አይኖች ያረፉ ይመስላል። ኤሪክ ቴናግ የባየር ሚሽን ቡድን ተጠባባቂ አሰልጣኝ ነበሩም። ኔዘርላንዳዊው አሰልጣኝ ከጁሊያን ናግልስማን በሁለተኛነት የሚፈለጉ ናቸው። ከሁለቱ አሰልጣኞች በተጨማሪ የቮርስቡርጉ ኦሊቨር ግላስነር እንደሌሎቹ ባይሆንም ሃንሲ ፍሊክን ሊተኩ ይችላሉ የሚሉም አሉ። ከጁቬንቱስ ቱሪን የተሰናበቱት ማሲሚሊያኖ አሌግሪም ዝግጁ ናቸው ከኔ በላይ ላሳር የሚሉትና ከቶትናም ሆትስፐር ከብርቱ ትችት በኋላ ዛሬ የተሰናበቱት ሆዜ ሞሪኞን የባየር ሚንሽን ፈላሽ ቆራጭ አስተዳደሮች የሚታገሱ አይመስሉም። ስለዚህ እሳቸውን የማስመጣቱ ነገር ብዙም የሚሆን አይመስልም። ፖርቹጋላዊው አሰልጣኝ ከዓመት ከመንፈቅ በፊት ማውሪሲዮ ፖቼቲኖን ከተኩ በኋላ ባለፈው የውድድር ዘመን ቡድኑ ስድስተኛውን እንዲያጠ ሲያጠናቅቅ አድርጓል። በአሁኑ ወቅት ደግሞ 50 ነጥብ ይዞ ከሊቨርፑል በታች ሰባተኛ ደረጃ ላይ ይገኛል። ዛሬ ማታ ከሊድስ ጋር የሚጋጠመው ሊቨርፑል 50 ሁለት ነጥብ አለው። ዲተር ሃንሲ ፍሊክ የጀርመን ብሔራዊ ቡድን አሰልጣኝ ክፍት ቦታ ስላለም ወደዚያ ማቅናትም ይሻሉ። አሰልጣኝ ዮሃይም ሎቭ ከቡድኑ እንደሚለቁ ይፋ አድርጓል። ሃንሲ ፍሊክ ከ2006 እስከ 2014 የዓለም ዋንጫ ድል ድረስ የዮሃይም ሎቭ ረዳት ነበሩ። ሃንሲ ፍሊክ ባየር ሚንሽንን ባ ባለፉት 12 ወራት የበርካታ ዋንጫዎች ባለቤት አድርገውታል በቡንደስሊጋው በ7 ነጥብ ልዩነት ቡድናቸው መሪ ነው ላይፕሲሽ በ61 ነጥብ ይከተሏል አትሌቲክስ ኬንያዊው የ36 ዓመቱ አትሌት ኤልዊድ ኪፕቾጌ ለቶኪዮ ማራቶን መዳረሻ ባደረገው የኔዘርላንድ ማራቶን አሸናፊ ሆነም። ባለፈው የለንደን ማራቶን አስደንጋጭ ሽንፈት የገጠመው ኤልዊድ ኪፕቾጌ ውድድሩን ለማጠናቀቅ የፈጀበት ሁለት ሰዓት ከአራት ደቂቃ ከ30 ሰከንድ ነው። የአገሩ ሯጭ ዮናታን ኮሪር በሁለት ደቂቃ ከ10 ሰከንዶች ተበልጦ የሁለተኛነት ደረጃን ይዟል። በሦስተኛነት ያጠናቀቀው የኤርትራው ሯጭ ጎይቶም ክፍሌ ነው። ውድድሩ ከሳምንት በፊት በፊት ሃምቡርግ ከተማ ሊከናወን ቀጠሮ ተይዞለት ነበር። ሆኖም በኮሮና የእንቅስቃሴ ገደብ የተነሳ ጀርመን ውስጥ ሊከናወን አልቻለም። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመድማል። ማንተጋፍቶት ስለሺነኝ። መልካም ጊዜ። ጤና አይስጥልኝ